ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25 እና በ30 ሜትር ባንድ እንዲሁም በናይል ሰዓት የሚተላለፈው ፕሮግራም አሁን ተጀመረ። ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች የረቡዕ መጋቢት 24 2006 ዓ.ም ፕሮግራማችንን ከዋሽንግተን ዲሲ ይዘን ቀርበናል። የምናስተናግዳችሁ ቆንጅታዬና አዲሱ አበበ ነን። የምዳኝበት የክስ ሂደት ማጠናቀቅ የሚችል አይመስለኝም። ያ እውን ከመሆኑ አስቀድሞ የሚገሉኝ ይመስለኛል። ትናንት በኬንያ ባልታወቀ ሰው ጥይት የተገደለው የአክራሪ እስልምና መሪ የሼክ አቡበከር ሸሪፍ ድምፅ ነበረ የተሰማው፣ ከአሁን ቀደም የተናገረው ነው። በምሽቱ አብይ ርሳችን የስለ ሁኔታው ዝርዝር ዘገባ ይኖረናል። በእስር ያሉት የሙስሊም ማህበረሰብ መፍትሄ አፈላላጊ ኮሚቴ አባላት የፍርድ ቤት ውሎ አረና ትግራይ አባሎቼ ታሰሩብኝ ማለቱ የህዳሴ ግድብ ምስረታ ሶስተኛ ዓመት ግብፅ ወደ ድርድሩ እንድትመለስ የኢትዮጵያ ጥሪ አቀረበች እንዲሁም የቦረናና የጉጂዎች ግጭትን የተመለከተ ቀጣይ ዘገባ በመጽሄት ክፍለ ጊዜ አካተናል። በሁለተኛው አጋማሽ የኢትዮጵያንና የአፍሪካን ጉዳዮች ዲሞክራሲና የሴቶች መብት ጨምሮ የዳሰሰ ስብሰባ በዋሽንግተን ዲሲ እንዲሁም ኢትዮጵያውያን በአሜሪካ ተሰናድተዋል። አሁን የዓለም ዜናዎቹ እናቀርባለን። የግብፅ የደህንነት ባለስልጣናት በሰጡት መግለጫ ካይሮ ዩኒቨርሲቲ ደጃፍ በደረሱ ሶስት የቦምብ ፍንዳታዎች አንድ የፖሊስ ጄኔራልና አንድ ሲቪል ተገድለው ሌሎች አያሌ ባለስልጣናትን ጨምሮ ሌሎች አምስት ሲቪሎች ቆሰሉ። ሟቹ የፖሊስ መኮንን ብሪጌዲየር ጄኔራል ታሪክ አልሚርጃዊ መሆናቸውንም የአገሪቱ መገናኛ አውታሮች ይዘግበዋል። ዛሬ ረቡዕ የደረሱት እነዚህ ፍንዳታዎች ከቅርብ ጊዜ ወዲህ በግብፅ የደህንነት ባለስልጣናት ላይ ያተኮሩ ናቸው ተብሏል። ፍንዳታዎቹ የቀድሞውን እስላማዊ መሪ መሐመድ ሞርሲንና የእርሳቸውን የሙስሊም ወንድማማችነት ቡድን በመደገፍ ተማሪዎች ጸረ መንግስት ተቃውሞ ሰልፍ ያደርጉ ይሆናል ብለው ዩኒቨርሲቲው በራፍ ጥበቃ ላይ በነበሩ አድማ በታይም ፖሊሶች ላይም ጉዳት ደርሷል ለፍንዳታዎቹ ኃላፊነት የወሰደ ወገን የለም ይሁንና አክራሪ ሙስሊሞች ሚስተር ሙርሲን በገለበጠው ወታደራዊ ኃይል ላይ ጥቃት እያካሄዱ መሆናቸው ይታወቃል ኤልሳቤጥ አሮት ከካይሮ የላከችውን ዘገባ ትዝታ በላቸው ታቀርባለች ሁለት እቤት ውስጥ የተሰሩ ፈንጂዎች ዛሬ ማለዳ በአከታታይ እንደፈነዱና ከዩኒቨርሲቲው ቅጥር ግቢ ደጃፍ ጸጥታ ያስከብሩ የነበሩ ፖሊሶችን እንደመቱ የግብጽ ጸጥታ ባለስልጣናት ተናግረዋል። ፖሊሶቹ እዚያ የተመደቡትም ተማሪዎች በየዕለቱ ጸረ መንግስት ተቃውሞ ስለሚያካሄዱ መሆኑ ተጠቅሷል። አንድ ሁለት ሰዓት ዘግይቶ ደግሞ ሌላ አነስ ያለ ፈንጂ በአካባቢው ተጣለ። ሆኖም እስካሁን ለፍንዳታዎቹ ኃላፊነት የወሰደ የለም። ባለፈው ዓመት ፕሬዝደንት ሞሐመድ ሙርሲ ከስልጣን ተወግደው ደጋፊዎቻቸው የሙስሊሞች ወንድማማች ድርጅትና ሌሎች ተቃዋሚዎች ላይ የግብፅ ወታደራዊ ባለስልጣናት ጥብቅ እርምጃ መውሰድ ከጀመሩ ወዲህ የጸጥታ አስከባሪዎች ላይ ያነጣጠረ ጥቃት አይሏል። መሰረቱ ሳይናይ የሆነው ጂሃዳዊው አብሳር ቤት አልመቅዲስ ፖሊሶችና ወታደሮች ላይ በርካታ ጥቃት ጥሏል። ባለስልጣናት ለጥቃቱና በሀገሪቱ ዙሪያ ብጥብጥን በመቀስቀስ የሙስሊሞች ወንድማማች ድርጅትን ይከሳሉ። ከዛሬው ፍንዳታም ቀደም ብሎ በተቃዋሚዎች ላይ መንግስት እየወሰደ ያለው ጠበቅ ያለ እርምጃ የባሰ አጸፋ እንደሚያስከትልና አሁን ሰላማዊ ተቃውሞ የሚያሰሙ ሁሉ ወደ አመፁ እንዳይቀላቀሉ ስጋት ይሰማል። የአፍሪቃና የአውሮፓ መሪዎች ብረሰልስ ውስጥ ከሚካሄደው ጉባኤያቸው ጎን በማዕከላዊ አፍሪካ ሪፑብሊክ ቀውስ ላይም ማትኮራቸው ተነግሯል። የተባበሩት መንግስታት ዋና ጸሐፊ ባንኪሙን በዛሬው የረቡዕ ጋዜጣዊ መግለጫቸው የጉባኤው ተሳታፊ መሪዎች ለማዕከላዊ አፍሪካ ሪፑብሊክ ተጨማሪ የደህንነት ዋስትናና የገንዘብ ድጋፍ እንዲያደርጉ የሚያሳስበው መሆናቸውን ተናግረዋል። የማዕከላዊ አፍሪካ ሪፐብሊክ ህዝብ በከፍተኛ ስቃይና እልቂት ላይ ነው። የዓለም አቀፉ ማህበረሰብ ምላሽ አዎንታዊ ይሆን ዘንድ የሚችለውን ሁሉ አድርጋለሁ። ከሰባ አፍሪቃና የአውሮፓ ሀገሮች የተውጣጡ መሪዎች የአውሮፓ ህብረት ማዕከላዊ አፍሪካ ሪፑብሊክ ውስጥ ወታደራዊ ኦፐሬሽኑን በኦፊሴል በጀመረበት በአሁኑ ወቅት ብረሰልስ ውስጥ ጉባኤያቸውን እያካሄዱ መሆናቸው ይታወቃል በናይጄሪያዋ ማይድ ጉሪ ከተማ ላይ አጥፍቶ ጠፊዎች ባደረሱት ተከታታይ ጥቃት ቁጥሩ በውል ያልታወቀ ሰው መሞቱ ተገልጦ ነበር። ይሁንና በዛሬው ዜና 15 ሰዎች ሞተው ሌሎች አምስት ደግሞ በጽኑ መቁሰላቸው ባለስልጣናት ገልጠዋል። አንድ የአይን ምስክር ለቪኦኤ ሀውሳ አገልግሎት እንደገለጠው ፍንዳታዎቹ ሶስት ሲሆኑ የደረሱትም ትናንት ማክሰኞ ሌሊቱ ላይ ነው። የቦርኖ ክፍለ ሀገር ፖሊስ ኮሚሽነር ጥቃቱ የአክራሪው እስላማዊ ቡድን ቦኮ ሀራም ሳይሆን እንዳልቀረ ተናግረዋል። አድማጮች ዜና የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሰሜናዊ ቺሌ በሬክተር መለኪያ ስምንት ነጥብ ሁለት በተመዘገበ ርዕደ ምድር መመታቷ፣ በዚህም ቢያንስ ስድስት ሰዎች ሞተው በሺዎች የሚቆጠሩ መፈናቀላቸው ተሰምቷል። ትናንት ማክሰኞ ማታ የደረሰው ርዕደ ምድር ሰሜን ምዕራብ ቺሌን 100 ኪሎ ሜትር ያህል ያደረሰ ሲሆን ዋና ዋና አውራ ጎዳናዎች ተዘግተዋል፣ የመብራት አገልግሎትም ተቋርጧል። ፕሬዚዳንቷ ሚሼል ባሼሌ ለክልሉ የአስቸኳይ ጊዜ አዋጅ ማወጃቸው ታውቋል። አመሻሹ ላይ ባስተላለፉት መልእክትም ህዝቡ እንዲረጋጋ ጥሪ አድርገዋል። የህዝቡን ህይወትና ንብረት መጠበቅ ይቻል ዘንድ ተገቢ እርምጃዎች ተወስደዋል። አደጋውን ለማቆምና ዜጎቻችንን ለመጠበቅ መንግሥት የጀመረውን ህይወት አድን ጥረት ይቀጥላል። ቺሌ በርዕደ ምድር ከሚጠቁ የዓለም አገሮች አንዷ መሆኗ ይታወቃል። የእስራኤልንና የፍልስጤማውያንን የሰላም ድርድር ለማስጀመር የተያዘውን ጥረት ዋሽንግተን እየገፋችበት መሆኗን አንድ የዩናይትድ ስቴትስ ከፍተኛ ባለስልጣን አስታወቁ። እኒሁ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን ብረሰልስ ውስጥ ዛሬ ረቡዕ ለጋዜጠኞች እንደገለጡት ምንም እንኳን ሁለቱም ወገኖች ሰሞኑን የወሰዷቸው እርምጃዎች ብዙም የሚያበረታቱ ባይሆኑም ሁለቱም ግን ድርድሩን እንደማይቀጥሉበት የገለጹት ነገር የለም። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁና ከፍልስጤማውያኑ መሪ ሞሐመድ አባስ ጋር በተናጠል መነጋገራቸው ይታወቃል። እነዚህ ሶስቱ ባለስልጣናትም ዛሬ ረቡዕ ማምሻውን እንደሚገናኙ ለውይይቱ ቅርበት ያለው ወገን ገልጿል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ወደ ቀዝቃዛው ጦርነት የሚያመሩ እላፊ ቃላት ተናግሮኛል ስትል ሩሲያ ከሰሰች። ዩክራይን ውስጥ ባለው ግጭት የተነሳ ከሩሲያ ጋር ምንም አይነት ወታደራዊ ትብብር እንደማያደርጉ የኔቶ ማለት የሰሜን አትላንቲክ ቃል ኪዳን አባል አገሮች ውጭ ጉዳይ ሚኒስትሮች ትናንት መወሰናቸው አይዘነጋም። ከዚያ ውሳኔ ጋር በተያያዘ ኔቶ ባሳለፈው መግለጫ ላይ ነው ሩሲያ እላፊ ቃላት ተሰንዝሮብኛል የምትለው። ይሁንና በኔቶና በሞስኮ መካከል ሊኖር የሚገባው ዲፕሎማሲያዊ ግንኙነት ለውይይት ክፍት መሆኑ ተመልክቷል። ትናንትም ቢሆን በዩክራይን ጉዳይ ብራስልስ ውስጥ የተሰበሰቡት የኔቶ ውጭ ጉዳይ ሚኒስትሮች በጋራ ባወጡት መግለጫ ከሩሲያ ጋር የሚደረገው ፖለቲካዊ ውይይት እንዳስፈላጊነቱ ይቀጥላል ማለታቸው ይታወሳል። ይሁንና ሩሲያ ክራይሚያን ከዩክራይን ለመገንጠል ያደረገችው ውሳኔ ሕገወጥና ተቀባይነት የሌለው በመሆኑ እውቅና እንደማይሰጡ ሩሲያም ለዓለም አቀፍ ሕግ እንድትገዛ አሳስበዋል። የማሌዥያው ብሔራዊ ፖሊስ ዋና አዛዥ በጠፋው አውሮፕላን ውስጥ ያሉት 227 መንገደኞች ከማናቸውም ወንጀል ነጻ መሆናቸውን ገልጸው በሁለቱ ፓይለቶችና በአስሩ የአውሮፕላን ሰራተኞች ላይ ግን ምርመራው ይቀጥላል ሲሉ አስታወቁ። ዋናው ኢንስፔክተር ጀነራል ካሊድ አቡበከር ዛሬ ረቡዕ በሰጡት መግለጫ ከ25 ቀናት በፊት ከኳላላምፑር ወደ ቤዥንግ ሊበር የጀመረው ቦይንግ ጀት አውሮፕላን ስለምን ጠፍቶ እንደቀረ ምርመራው ይቀጥላል ብለዋል። የማሌዥያው ቦይንግ 777 ጀት አውሮፕላን እስከሚገኝ ድረስም ምርመራው ቀጣይ እንደሆነ እነዚሁ እኒሁ የብሔራዊ ፖሊስ ዋና አዛዥ ተናግረዋል። አዲስ የፍለጋ ጓድ በመምራት ላይ ያሉት የቀድሞ የመከላከያ ሚኒስትር አንገስ ሂውስተን ትናንትና እንደተናገሩት አስር ወታደራዊ አውሮፕላኖች ስፋቱ በአየርላንድ ልክ በሆነው የህንድ ውቅያኖስ ክፍል ለፍለጋ ተሰማርተዋል። ፍለጋው እጅግ አስቸጋሪና ውስብስብ እንደሆነም አልሸሸጉም። አድማጮች በ25 ና በ31 ሜትር ባንድ እንዲሁም በናይል ሳት የሚተላለፈውን የረቡዕ ምሽት ፕሮግራማችን ነው እያደመጣችሁት ያላችሁት። የምናስተናግዳችሁም እኔ ቆንጂት ታዬና እኔ አዲሱ አበበ። ፊደል እንደማውቅ ስለሰማ ጋሽ ጸጋው አንተ ፊደል ታውቃለህ አለኝ። አዋውቃለሁ አልኩ። እኔ ያኛውን ክፍል ስለማስተምር እዚህ ቁም አለኝ እና ዱላ ሰጠኝ፣ የፊደል መቁጠሪያ። ስለዚህ አስተማሪ የሆንኩት የመጀመሪያ ቀን ክፍል የገባሁበት ቀን ነው። በሰሜን ካሮላይና የኤሊዛቤት ሲቲ ዩኒቨርሲቲ የባዮሎጂ ተባባሪ ፕሮፌሰር ናቸው። ዶክተር አዩዓለም አበበ ይባላሉ። የዛሬ የአዲሱ አበበ ኢትዮጵያውያን በአሜሪካ እንግዳ ናቸው። የኢትዮጵያንና በአጠቃላይ የአፍሪካን ዲሞክራሲ የሴቶች መብቶችን ጨምሮ የዳሰሰ ስብሰባ በዋሽንግተን ዲሲ፣ ይህም ለሁለተኛው አጋማሽ የተያዘ ነው ማለት ነው። አክራሪው ኬንያዊ የሃይማኖት መሪ ሼክ አቡባከር ሸሪፍ ማካቡሪ በሚል ሌላ መጠሪያም ይታወቃል። ይህ ሰው በትናንትናው ዕለት ሞምባሳ ከተማ ውስጥ በአንድ ባልታወቀ አንጋች ጥይት ተመትቶ ተገድሏል። ማካቡሪ የኬንያ የጸጥታ ኃይሎች አለ ያሉትን የጽንፈኞች እንቅስቃሴ ለመቆጣጠር በታለመ ዘመቻ በተደጋጋሚ አሰሳ ካካሄዱበት ካወዛጋቢው የመስጂድ ሙሳ መስጊድ ጋር የጠበቀ ግንኙነት አለው። ሼክ አቡበከር በተጨማሪም ከአልቃይዳ ጋር ቁርኝት ላለው የሶማሊያው ጽንፈኛ ቡድን አልሸባብ ተዋጊዎችን በመመልመልና የድጋፍ ገንዘብ በማሰባሰብ ወንጀሎች የዩናይትድ ስቴትስ መንግስትና በተባበሩት መንግስታት ድርጅት ይወነጀላል። መሀመድ ዩሱፍ ባለፈው አመት ከማካቡሪ ጋር ካካሄደው ቃለ ምልልስ የተወሰደ ዘገባ ዝርዝር አሉላ ከበደ ይዞ ቀርበዋል። መሐሙድ ዩሱፍ በተለይ ለአሜሪካ ድምጽ ያደረገው ይህ ቃለ ምልልስ ይበልጡን ማካቡሪ በጊዜው በተመሳሳይ ሁኔታ የተገደለውን ሌላ ሃይማኖት መሪ ሼክ አቡድ ሮጎን አስመልክቶ በሰነዘራቸው አስተያየቶችና እንዲሁም ስለ ገዛ ራሱ ውጣ በተናገረው ላይ ያተኩራል። በአልሻባብ ደጋፊነትና እንዲሁም ቡድኑ በሞምባሳ የሚያካሄደውን የተዋጊዎች ምልመላ በማካሄድ ትረዳለህ በሚል ትወነጀላለህ? ዩሱፍ ለማካቡሪ የሰነዘረው ቀዳሚ ጥያቄ ነበር። በሞምባሳም ይሁን በየትኛውም ሌላ የታወቀ ቦታ ወጣቶች እየሄዱ የሚመለመሉበት የምልመላ ጣቢያ አላየሁም። ይሄ ባጭሩ ቅጥፈት ነው። በሞምባሳ እየተከናወነ ያለ ነገር ቢኖር ሰዎች ሃይማኖታቸውን የሚመለከት ትምህርት እየቀሰሙ ነው። ደግሞም በእስልምና ገዳቢ ድንበር የለም። ለመሆኑ አንዳንድ ወጣቶች አልሻባብን የሚቀላቀሉበት ምክንያት ምን ይመስልሃል? ኦፕሬሽን ጭቆና ነው እኛ ሙስሊሞች ግድያ እየተፈጸመብን እንደሆነ እናውቃለን የገዛ መንግሥታችን ነው እየገደለን ያለው ግድያውን በመሸሽ የምትሄድበት ቦታ የለም ልክ የሸህ አቡድን የመሰለ ሁኔታ ሸሁ እንደ አውሮፓውያን ዘመን አቆጣጠር በ2012 ከተገደለ እነሆ አንድ ዓመት አለፈ ነገር ግን የሆነ ነገር የለም መንግስቱ የሚወስደው አንዳችም አዎንታዊ እርምጃ የለም። እናም ወጣቶች ፍትህ በመታጣቱ ይበሳጫሉ። ወዳጅ ጓደኞችህን የገደሉትን ጨምሮ ወንጀለኞቹን አንጋቾች ለመያዝ የሚረዳ መረጃ እንዲሰጡት ፖሊስ በተደጋጋሚ ጥሪ ቢያደርግም ህዝቡ መረጃ በመስጠት አይተባበርም ሲል አስታውቋል። በዚህ እስ ላይ ምን አስተያየት አለህ? ማካብሩ ይመልሳል። ሁ ዊል ከም አውት ቱ ቴል ፖሊስ ዩ ኪል ማን ነው ገዳዩን አንተነህ ብሎ ለመናገር የሚደፍረው ለገዛ ሕይወታቸው ይሰጋሉ። ለቃላቸው ከታመኑ በሞምባሳ ሙስሊሞችን በመግደል ፖሊስን መወንጀላቸው ነው። በአንጻሩ እነርሱም ፖሊሶች ማለት ነው፣ ለቃላቸው ከታመኑ አድሎ የሌለበት ምርመራ በተካሄደ መጀመሪያውኑ በምርመራው ሥራው መሳተፍ የለባቸውም። እንዴት ገዳይ ራሱን ይመረምራል? እንደ አቡድ ሮጎ ሁሉ አንዳንዶች ወዳጆች ተገድለዋል። ወዳጅ ጓደኞችህ በዙሪያ የሌሉበት ሕይወት ለመሆኑ ምን ይመስላል? ቢኮዝ ኦል ማይ ፍሬንድ አይደድ ብቸኝነት በእጅጉ የተጫነው፣ ጓደኞቼ በሙሉ ተገድለዋል። ገዳዮቻቸውን አውቃቸዋለሁ። ላደርግ የምችለው ግን ምንም ነገር የለም። የጓደኞቼ ገዳዮች በሕግ እንዲጠየቁ ማድረግ የምችለው ነገር የለም። በጣም ብቸኛ የሚያደርግ አሳዛኝ ሁኔታ ነው። ለሕይወትህ ትሰጋለህ? ዩሱፍ ለማካቡሪ እንደ ዘበት የወረወረው የሚመስል ጥያቄ ነው። አሻግሮ የዛሬዋን ቀን ያየም ግን ይመስላል። ለሁሉም ማካቡሪ ይመልሳል። ለሃይማኖቴ፣ ለእስልምና የምኖር በመሆኔ ለሕይወቴ አልፈራም። በቃዳር ሰው ከተቆረጠለት ቀን አያልፍም በሚለው አምናለሁ። ከተጻፈልኝ ቀን ደቂቃና ሰከንድ ውጪ አልሞትም። በተከሰስክባቸው በእነኚህ የሽብር ወንጀሎች ተጠያቂ መሆንና አለመሆንህን ለማረጋገጥ የምትችል ይመስልሃል? ሲል ዩሱፍ የክሱ ሂደት የሚጠይቀውን ጊዜና እርምጃዎቹን በማዛመድ የሰነዘረው ጥያቄ ደግሞ ሃይማኖት፣ አክራሪነትና ሞትን እየዳሰሰ በሚመስለው በዚህ ቃለ ምልልስ ሌላ ኬላ፣ ሌላ እርከን ይሻገራል። i don't think i will finish the case they will kill me before that ያ እውን ከመሆኑ አስቀድሞ የሚገሉኝ ይመስለኛል። ለምን እንደሱ አልክ? because I believe in Islam ምክንያቱም በእስልምና ስለማምንና ለመሞት ዝግጁ በመሆኔ። ምክንያቱም ዝም ለማለት ስለማልፈልግና ሃይማኖቴ እንዲጣስ ስለማልሻ። ለመሆኑ ቤተሰቦችህ የት ነው ያሉት? እዚህ ያለኸው አንተ ብቻ ትመስላለህ። ቤተሰቦቼ ከእኔ ጋር እዚህ ባለሁበት ሊኖሩ አይችሉም። እንገደል ይሆናል የሚል ስጋት አላቸው። በመሆኑም ብቻዬን ነው እዚህ ያለሁት። በምን ያህል ጊዜ ውስጥ አዘውትረህ ትጠይቃቸዋለህ? ማየቱን በየጊዜው አያቸዋለሁ ከኔ ጋ መሆን ግን አይችሉም። የመንግሥት ቅጥረኛ ገዳዮች በየትኛው ሰዓት እኔን ሊያሳድዱ ወደዚህ እንደሚመጡ ስለማያውቁ ከቤተሰቦቼ አንዳቸውም መጥተው አይጎበኙኝም። የዘጠኝ ዓመት ታዳጊ ልጅ እንዳለህ ተረድቻለሁ። ለመሆኑ ልጅህ ሕልፈትህን እንዴት ይቀበለዋል ብለህ ትገምታለህ? ልጄ ዛሬ አንተም እንደ ተመለከትከው ሕጉን አክብሬ ፍርድ ቤት የተገኘሁ እኔ አባቱ በስህተት የተፈረጅኩ መሆኑን ይረዳል። መንግሥት ነው ሕግ እየጣሰ ያለው። መንግሥት ነው ከሕግ ውጪ ግድያ እየፈጸመ ያለው። በትላንትና ዕለት ሞምባሳ ከተማ ውስጥ በአንድ ያልታወቀ አንጋሽ ጥይት ተመቶ የተገደለው ሼህ አቡበከር ሻሪፍ ማካቡሪ ለሶማሊያው ጽንፈኛ ቡድን አልሻባብ ተዋጊዎችን በመመልመልና ገንዘብ በማሰባሰብ ወንጀሎች በዩናይት ስቴትስ መንግስትና በተባበሩት መንግስታት ድርጅት ሲወነጀል መቆየቱ ይታወቃል። ትናንትና ዛሬ በዋለው ችሎት በእስር ያሉት የሙስሊም ማህበረሰብ መፍትሄ አፈላላጊ ኮሚቴ አባላት የትኛውንም ሃይማኖታዊ መንግሥት ለማቋቋም አልተንቀሳቀስንም ሲሉ ቃላቸውን ሰጡ። በፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ፊት የመሰከሩት የኮሚቴው ሰብሳቢ አቶ አቡበከር መሐመድ በእስር ቤት ውስጥ ድብደባና ከአንድ ከፍተኛ የደህንነት ባለሥልጣን እናስፈርድብሃለን የሚል ዛቻ እንደደረሰባቸውም ተናግረዋል ፍርድ ቤቱ በበኩሉ የሃይማኖታዊ አስተምህሮችን ጽንሰ ሐሳብ የሚያብራሩ በባለሙያ ምስክርነት እንዲቀርቡ ከተከሳሾች የቀረበ ጥያቄን በሃይማኖት ጉዳይ የማሟገት መብት እንደሌለው በመናገር ውድቅ አድርጓል። መለስካቸው አምሃ የሁለቱንም ቀናት የፍርድ ቤት ውሎ ተከታትሎ ይሄን ዘግቧል። አንደኛ ተከሳሽ አቶ አቡበከር አህመድ መሐመድ በአቃቤ ሕግ ሕገ ወጥ የተሰኘው ኮሚቴ ሰብሳቢ ትናንት ለፌዴራሉ ከፍተኛ ፍርድ ቤት አራተኛው ወንጀል ችሎት የተከሳሽ ቃላቸውን ሲሰጡ እንዳስረዱት የሙስሊሙ ማህበረሰብ የመፍትሄ አፈላላጊ ኮሚቴውን ሲያቋቁም የኮሚቴው ሰብሳቢ ሆነው እንደተመረጡ አስታውሰው፣ ጥያቄውም ሃይማኖታዊ ነፃነት እንዲከበር ሲሆን እስከታሰሩበት ጊዜ ድረስ ንቅናቄው ሰላማዊ ነበረ ብለዋል። የትኛውንም ህግ አልተላለፍኩም፣ የትኛውንም ሃይማኖታዊ መንግስት ለማቋቋም አልተንቀሳቀስኩም ሲሉ በአጽንኦት ተናግረዋል። አክለውም ያደረግነው ነገር ቢኖር ህገ ወጥ ድርጊቶችን ለመንግስት ማሳወቅ ነው ብለዋል። በአቶ አቡበከር አገላለጽ አክራሪና አክራሪነትን የወንጀል ድርጊት አድርጎ የደነገገ ህግ በኢትዮጵያ እንደሌለ አስረድተው ይህም ቢሆን እንደማይመለከታቸው ተናግረዋል። የውሃቢ እምነት ተከታይ እንዳልነበሩና ዛሬም እንዳልሆኑ የገለጹት አቶ አቡበከር አንድም በህግ የተከለከለ ድርጊት እንዳልፈጸሙና ህቡ ድርጅትም አቋቁመው እንደማያውቁ፣ በዚህ ፈንታ የሙስሊሙ ህብረተሰብ ጥያቄ ከግብታዊነት ወጥቶ በተረጋጋ እና በሰላማዊ መንገድ ህጋዊ መብቱን እንዲያስከብር እንደታገሉ፣ ይህንንም ተግባር ከወጣትነታቸው ጀምሮ ያደረጉት እንደነበሩ ማስረጃ እንዳላቸው አብራርተዋል። በፖሊስ ቁጥጥር ስር በነበሩበት ጊዜ ቃላቸው ነው የተባለው የምርመራ ክፍሉ ድርሰት ነው ያሉት አቶ አቡበከር ለሶስት ወር ከሃያ ቀናት በጨለማ ክፍል ተጥለው እንደነበረ በአንድ ከፍተኛ የደህንነት ባለሥልጣንም በፍርድ ቤትም ቢሆን እናስፈረድባሃለን የሚል ማስፈራሪያ እንደተሰነዘረባቸው ከመግለጻቸውም በላይ በድብደባ ከንፈራቸው እንደተሰነጠቀ፣ ኩላሊታቸውም እንደተጎዳ ተናግረዋል። በዛሬው ዕለት በዋለው ችሎትም ፍርድ ቤቱ የሁለተኛና የሶስተኛ ተከሳሾችን ቃል በተመሳሳይ ሁኔታ ሰምቷል። በዚሁ መሰረት ሁለተኛው ተከሳሽ አቶ አህመድ እንጀበል መሐመድ አቃቤ ሕግ ያቀረበባቸውን ውንጀላ ሁሉ ከማስተባበላቸውም በተጨማሪ በአቃቤ ሕግ የክስ ማመልከቻ የሙስሊሙ መፍትሄ አፈላላጊ በማለት ራሱን በሚጠራው ሕገ ወጥ ኮሚቴ ተብሎ የተጠቀሰው ትክክለኛ አገላለጽ እንዳልሆነና ይህ ኮሚቴ በህዝብ የተመረጠና ህጋዊነቱን ከፍተኛ የመንግስት ባለስልጣናትም አውቀውት በብዙ መድረኮች በችግሮቹ ዙሪያ ሲወያዩ እንደነበረ በማስረጃ የተደገፈ እውነት ነው ብለዋል። ሁለተኛው ተከሳሽ አቶ አህመዲን ጀበልም ሆኑ ሶስተኛው ተከሳሽ አቶ ያሲን ኑሩ እንደ መጀመሪያው ተከሳሽ ሁሉ የእስላማዊ መንግስት ለመቋቋም አስበውም ሆነ ተንቀሳቅሰው እንደማያውቁ በምንም አይነት ህገወጥ ድርጊት እንዳልተሰማሩ የሙስሊሙን ማህበረሰብ ህጋዊ ጥያቄዎች በሰላማዊና ህጋዊ መንገድ ብቻ ለማስፈጸም የተንቀሳቀሱ እንደሆኑ ለፍርድ ቤቱ በዝርዝር አስረድተዋል ሁለተኛውና ሶስተኛው ተከሳሾች እንደ አንደኛው ተከሳሽ ሁሉ ለአያሌ ቀናት በከባድ ድብደባና ስቃይ ቃላቸውን በግድ እንደሰጡ በቤተሰብ አበሮቻቸው ሳይቀር መንገላታትና እስር እንደተፈጸመባቸው፣ ይህንን ፈጽመውብናል ያሏቸውን ሰዎች አንዳንዶቹን በስም እንደሚያውቋቸው፣ አንዳንዶቹን ደግሞ በገጽ እንደሚለዩቸው ለፍርድ ቤቱ ተናግረዋል። በተለይ ሁለቱ ተከሳሾች ፍርድ ቤቱ ይህ ግብ ተፈጽሞበታል ያሉትን ስፍራ በአካል ሄዶ እንዲያይላቸው አመልክተው አፈጻጸሙንም ራሳቸው ሊያሳዩ እንደሚችሉ ገልጸዋል። ፍርድ ቤቱ የሁለቱ ተከሳሾች ቃል ከተቀበለ በኋላ በነገ ዕለት የቀሪ ተከሳሾችን ቃል ለመስማት ቀጠሮ ሰጥቶ ተነፍቷል እና አቶ አቡበከር አህመድ እና ሌሎች 29 ተከሳሾች የፌዴራሉ አቃቤ ሕግ ከአመት በፊት በሽብር ወንጀል ክስ መስርቶባቸው ሲከራከሩ ቆይተው አስሩ ተከሳሾች መከላከል ሳያስፈልጋቸው በነፃ መሰናበታቸው ይታወሳል። አቶ አቡበከር አህመድን ጨምሮ ሌሎቹ ተከሳሾች በአሁኑ ጊዜ እየተከላከሉ ይገኛሉ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በቀጣዩ የመጽሔት ክፍለ ጊዜ ዘገባ ደግሞ ባለፈው ሳምንት በኦሮሚያ ክልላዊ መስተዳድር በ ጉጂና ቦረና ጎሳዎች መካከል በተካሄደ ግጭት ሰላሳ ሰው ያህል መሞቱ ሌሎች ሀምሳ የሚሆኑ መቁሰላቸው ታውቋል። ከነጌሌ ቦረና ከተማ ተቋማት ማለትም ከሆስፒታልና ከመንግስት መስሪያ ቤቶች ላይ ቦረና የሚለው ስም እንዲሰረዝ በመደረጉ ምክንያት በተቀሰቀሰው ግጭት ከቤት ንብረታቸው የተፈናቀሉ እንዳሉም የአፋን ኦሮሞ ባልደረባ ነሞ ዳንድ ያነጋገራቸው የጉጂ ጎሳ አባልና ሁለቱም ጎሳዎች መሸምገል የያዙ ሽማግሌዎች አባል ገልጸውልናል። ትዝታ በላቸው ዘገባውን ይዛለች። አቶ ሀሰን ሀመሌ ይባላሉ ሽማግሌው፣ እና የግጭቱን መነሻ እንዲህ ያስረዳሉ። ጉጂዎች ቦረናዎች ብዙ ዘመን የበላይነት አሳይቶናል። አሁን አንድ ዞን አግኝተናል። ጉጂ ዞንም አላገኝም ነበር ከዚህ በፊት ባገኘ ነው። አንድ ዞን ላይ እንትን በጥገኝነት አንኖርም። የራሱ ዞን በዞን በራሱ እየተመራ ነው እኛ አሁንም ጥገኝነት አለብን። ጉጂ ጥገኝነቱን አንቀበልን በሚል መንስኤውን አመቱን አነሳ። ቦረና ደግሞ እኛ የነበረንን አንላክ በሚለው ነው ይህ ግጭት የተፈጠረው፣ እንጂ ሌላ ምንም ሌላ ሰባብ የለም። ጉጂዎች ስማቸው በዞኑ እንደማይጠቀስ፣ በቦረና ጥገኝነት ስር እንደሚገኙ ቀደም ብሎ ለመንግስት ባለስልጣናት ባሳወቁት መሰረት ቦረና የሚለው ስም ከመንግስት መስሪያ ቤቶችና እንደ ሆስፒታሎች ካሉ ማህበራዊ ተቋማት ላይ ተሰረዘ። እርምጃው ጉጂዎችን ያስደሰተ ቢሆንም ቦረናዎችን ያስቆጣ በመሆኑ የግጭት መነሻ ሆነ ብለዋል አቶ ሀሰን አመሌ። የሞተውንና የቆሰለውን ሰው ቁጥርም ገልጸውልናል። ወደ ሰላሳ ይጠጋል። አሁን ሟቾቻችሁ ወደ ሰላሳ ይጠጋሉ ቁስለኞቹ ከአምሳ በላይ ነው። በሁለቱም ወገን ከአምሳ በላይ ቁስለኞች ይኖራል። ከሰላሳ በላይ ሟቾች አሉ። አሁን በአካባቢው ያለውን ሁኔታና መንግስት ሁለቱን ወገኖች ለመሸምገል እርምጃ መውሰዱንም ገልጸውልናል። በጫምንም ብዙ የተታገለ ነገር የለም። አሁን ግን እነሱ ትኩሱን አቁሞ ሁሉም ወደ ኋላ ብሎ በርዷል። ሌላ ወደ ስራቸው የገቡ አሉ። በምሽግ ያሉ ይኖራል እስካሁን ተፈናቀሉ ወደ ቀያቸው አልተመለሱም። የተፈናቀሉ ከዛም ከዚህም ወደ ቀያቸው አልተመለሱም። አሁን ስለ እርቅ ጉዳይ ብሎ መንግስት እዚህ አካባቢ ያሉ ካሉት ኦሮሞዎች አስራ አምስት ሰዎች ይዘው ሄደዋል። አምስት አምስት ማለት ነው። ከአሩሲ ከቦረናና ከጉጂ ወደ ላይ ሄደዋል። አዋሳ ይሁን ሰባ ይሁን አላውቅም። አዋሳ ነው አሉ። ሌሎቹም ግን ትኩሳቸውን አቁመዋል። ግን ወደ ቀያቸው አልተመለሱም። አቶ ሀሰን አመሌን ስለ ሰጡን ቃል እናመሰግናለን። ስለዚሁ ስለ ቦረናና ጉጂ ጎሳዎች ጉጅ ግጭት የኦሮሚያ ክልላዊ መንግስትም ሆነ የፌዴራሉ መንግስት ማብራሪያ እንዲሰጡን ላለፉት ሶስት ቀናት በተደጋጋሚ ያደረግነው የስልክ ጥሪ ውጤት አላስገኝም። በተለይ የኦሮሚያ ክልል የጸጥታና አስተዳደር ቢሮ ቃል አቀባይ አቶ መስፍን አሰፋ ለዛሬ መልስ ሊሰጡን ቃል የገቡ ቢሆንም በተደጋጋሚ ስልካቸውን ሞክረን አልተነሳልንም። የመስመርም ችግር ሊሆን ስለሚችል ሙከራችንን እንቀጥላለን። ይህ በእንዲህ እንዳለ የኦሮሞ ነጻነት ግንባር ኦኤልኤፍ ከትላንት በስቲያ በጉዳዩ ላይ ባወጣው መግለጫ የገዥውን መንግስት በአጎራባች ጎሳዎች መካከል ግጭት በመቀስቀስ ወንጅሏል። ኦሮሞን ከሱማሌ፣ ከጉሙዝ፣ ከጌዴዮ፣ ከቡርጂና ከአፋር ጋር በማጋጨት መንግስት በሚፈጽማቸው ደባዎች ያለማቋረጥ እስካሁን የጠፋ ህይወትና የወደመ ንብረት ከፍተኛ ነው ብሏል ኦኤልፍ። ወደ ቀጣዩ ዘገባ እናልፋለን። አረና ትግራይ ለዲሞክራሲና ለፍትህ ፓርቲ በኩሃና አይን ዓለም ባለፈው እሁድ ህዝባዊ ስብሰባ ለማካሄድ ሞክረን አመራር የሚገኙባቸው ሰባት አባሎቼ ለሰዓታት ታስረው ተፈቱ ይላል። የአይን ዓለም ወረዳ ፀጥታና አስተዳደር ኃላፊ አቶ ወልደስላሴ ገብረ ህይወት አረና ትግራይ ስብሰባ የሚያካሄድበት ቦታ ከክፍለ ከተማችን ውጭ በመሆኑ ስለ ስብሰባው የምናውቀው ነገር አልነበረም ብለዋል። የትግራይ ፖሊስ ኮሚሽነር በበኩላቸው ስለ ስብሰባው መከልከል ለእኛ የቀረበ ክስ የለም ይላሉ። የትግርኛ ክፍል ባልደረባችን ገብረ መድን ገብረ ገብረ መድን ያጠናቀረው ዘገባ አለ። አዳነች ፍሳዬ ታቀርበዋለች። የአረና ትግራይ ሊቀመንበር አቶ ብርሃኑ በርሀ ታስረው ተፈቱ ስላሏቸው አባላት ያብራራሉ። ምትማልስንበት መጋቢት ስራ ሀደይ አብ ከተማ ኩሃ ወረዳ ባለፈው እሁድ በእንደርታ ወረዳ አካባቢ ኩሃ ከተማ ውስጥ ሕዝባዊ ስብሰባ ለማድረግ ሞክረን አይን አለም ላይ ሰባት አመራሮች የሚገኙባቸው አባሎቻችን እነ አንዶም ገረስላሴ፣ መምህር ዮሐንስ ካህሳይ፣ መምህር የማነ ንጉሰ፣ አማረ ተወልደና ሌሎችም ካሰሯቸው በኋላ የድምፅ ማጓያውን ነጥቀው ለቀቋቸው። ያሰራቸው የአይን አለም ፖሊስ ጣቢያ እንደሆነ አቶ ብርሃኑ ገልጸው፣ እነሱ ስብሰባ እንድታካሄዱ የሚፈቅድ ጽሁፍ አልደረሰንም ነው የሚሉት። እኛ ግን ፈቃድ እንደወጣ እናውቃለን፣ ፖሊስ ያውቃል፣ አስተዳደር ያውቃል። እነሱ እየተመካከሩ ነው የሚሰሩት ብለዋል። አይን አለም እንደርታ አይደለም በማለትም ለማጭበርበር ሞክረዋል ሲሉ አቶ ብርሃኑ በርሀ አስገንዝበዋል። የድምፅ ማጉያ እንዳይጠቀሙ ስለተከለከሉበት ምክንያት አቶ ብርሃኑ በረ ሲያስረዱ ወረቀት ማደል ትችላላችሁ፣ የድምፅ ማጉያ ግን ለመጠቀም አትችሉም እንደተባሉ ጠቁመዋል። ወረቀት ማደል ትችላላችሁ፣ ማይክሮፎን ግን መጠቀም አትችሉም ነው ያሉት። ወረቀት ማደል አንድ ነገር ነው፣ ማይክሮፎን ደግሞ ለስብሰባ እንዲወጡ መጥሪያ ነው። የማይክሮፎኑ ድምፅ የሚረብሽ አይደለም። እንዲያውም ድምፁ ትንሽ ነው። በሕገ መንግሥቱ የሰፈረው አንቀጽ 29 ማንኛውም ሰው ማንኛውንም የሐሳብ መስጫ ተጠቅሞ ሐሳቡን ሊገልጽ ይችላል ይላል። አንድ ሕጋዊ ፓርቲ ደግሞ ዓላማውን ለሕዝብ መግለጽና የማንቃት ኃላፊነት አለበት። የዓይነ ዓለም ወረዳ የጸጥታና የአስተዳደር ኃላፊ አቶ ወልደስላሴ ገብረ ሕይወት በስካይፕ በሰጡት ቃል አረና ትግራይ ስብሰባ የሚያካሄድበት ቦታ ከክፍለ ከተማችን ውጭ በመሆኑ ስለ ስብሰባው የምናውቀው ነገር አልነበረም። ስለሆነም ፖሊሶች ስብሰባ እንደሚካሄድ አስቀድመው ስላላወቁ ስብሰባ እናካሄዳለን ብለው የመጡትን ሰዎች የመጠየቅና የመከታተል ሕገ መንግሥታዊ ኃላፊነት አለባቸው ብለዋል። የትግራይ ፖሊስ ኮሚሽነር ዘአማኑኤል ለገሰ ደግሞ የአረና ትግራይን ክስ ያዩት በፌስቡክ እንደሆነ ገልጸው፣ ስለ ስብሰባው መከልከል ለእኛ የቀረበ ክስም ሆነ ማመልከቻ የለም ሲሉ አስገንዝበዋል። በአባይ ወንዝ ላይ እየተገነባ ያለውን የህዳሴ ግድብ ጅምር ሦስተኛ ዓመት ያከበረችው ኢትዮጵያ ግብጽ ወደ ሶስትዮሹ ድርድር እንድትመለስ ጥሪ አቅርባለች። የግድቡ ግንባታ ከ30 ከመቶ በላይ መጠናቀቁ በሚቀጥለው አመት ደግሞ ሰባት መቶ ሜጋዋት ኃይል ማመንጨት እንደሚጀምር በዛሬው በዓል ላይ ተገልጿል። እስክንድር ፍሬው ተከታዩን ዘገባ አስተላልፏል። የታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ የተጣለበት ሶስተኛ ዓመት በዓል በዚያው በግንባታው ቦታ የተከበረው የሀገሪቱ ከፍተኛ ባለስልጣናት በተገኙበት ነው በግብፅ በኩል በሚቀርበው ተቃውሞ ምክንያት ግንባታው ለአንድ ሴኮንድም እንደማይቋረጥ ስትገልጽ በቆየችው ኢትዮጵያ ዛሬ ይኸው ተንጸባርቋል። ግንባታው በእቅዱ መሰረት እየሄደ መሆኑ፣ ከ30 ከመቶ በላይ መጠናቀቁ ተጠቅሷል። በሚቀጥለው ዓመት ደግሞ 750 ሜጋዋት የኤሌክትሪክ ኃይል ማመንጨት እንደሚጀምር ተጠቁሟል። ግንባታው ሙሉ በሙሉ ሲጠናቀቅ 6000 ሜጋዋት እንደሚያመነጭ ይጠበቃል። ስራው የሚካሄደው በሌሎቹ የተፋሰስ ሀገራት ላይ ጉልህ ጉዳት በማያስከትል ሁኔታ መሆኑን የኢትዮጵያ ባለስልጣናት ተናግረዋል። በዛሬው ስነ ስርዓት ላይ የተናገሩት የውሃ መስኖና ኢነርጂ ሚኒስትር አለማየሁ ተገኑ ኢትዮጵያ በግድቡ ግንባታ ዙሪያ ግልጽ የሆነ አቋም ስታራምድ መቆየቷን አብራርተዋል። ዓለም አቀፍ የባለሙያዎች ቡድን በኢትዮጵያ አነሳሽነት ተቋቁሞ በግድቡ ላይ ጥናት ማድረጉን እንደ አውሮፓውያን አቆጣጠር በግንቦት 2013 ደግሞ ስራውን ማጠናቀቁንና ሪፖርቱንም ለግብፅ ለሱዳንና ለኢትዮጵያ መንግስታት ማቅረቡን አስታውሰዋል። ሪፖርቱም ግድቡ ለሶስቱም ሀገራት ከፍተኛ ጥቅም እንደሚሰጥና በግብፅና በሱዳን ላይም ጉልህ ጉዳት እንደማያሳድር አረጋግጠዋል ብለዋል። በሶስቱ ሀገራት የውሃ ሚኒስትሮች መካከል ውይይት ሲካሄድ መቆየቱንም ገልጸዋል። ከግብፅ ጋር ግን መስማማት እንዳልተቻለና ውይይቱንም ማቋረጧን አስረድተዋል። በተከታታይ ሶስት ስብሰባዎች የተካሄዱ ሲሆን በኢትዮጵያና በሱዳን በኩል በቀረቡና ተመሳሳይነት ባላቸው ሀሳቦች ላይ በአብዛኛው መስማማት ቢቻልም በግብጽ በኩል የቀረቡና በፍጹም ተቀባይነት የማይኖራቸው እንዲሁም ከስብሰባ አጀንዳ ጋር የማይገናኙ የኢትዮጵያን ብሔራዊ ጥቅም በሚነኩ ሀሳቦች የተነሳ ሳንስማማ ቀርተናል።

ከሁሉም በላይ ደግሞ ግብጽ የታላቁ የኢትዮጵያ ህዳሴ ግድብ እንደሚጠቅማትና ጉልህ ጉዳት እንደማያደርስባት እያወቀች የአቋም ለውጥ ያለማሳየቷ ከስምምነት ላለመድረስ ዋና ምክንያት ሆኗል። የግብጽ ባለስልጣናት በአስቸኳይ ወደ ውይይት እንዲመለሱም ኢትዮጵያዊው ሚኒስትር ጥሪ አቅርበዋል። አገራችን ኢትዮጵያ የወንዝ ተሻጋሪ ውሃዎቿን የመጠቀም ሉዓላዊ መብት አላት። ይህንን መብት ስታስከብር ፍትሐዊና ምክንያታዊ አጠቃቀምን በማስፈንና በማንም ሀገር ላይ ጉልህ ጉዳት ላለማድረስ አስፈላጊውን ጥንቃቄ በማድረግ ነው። በዚህ ማዕቀፍ ውስጥ ከግብፅ ጋር ለመዋየትና ልዩነቶቻችንን ለማጥበብ ሁሌም ዝግጁ ነን። ይህ አካሄድ የሰለጠኑ ሕዝቦች አሰራርና ብቸኛ አማራጭ በመሆኑ የግብጽ ባለስልጣናት አፍራሽ እንቅስቃሴያቸውን ወደ ጎን በመተው ወደ ውይይት ጠረጴዛ በአስቸኳይ እንዲመለሱ በድጋሜ ጥሪያችንን እናቀርባለን። ከጅምሩ የግድቡን ግንባታ ስትቃወም የቆየችው ግብጽ ከኢትዮጵያ ጋር መወያየት ብታቋርጥም በግድቡ ዙሪያ ለያዘችው አቋም ዲፕሎማሲያዊ ድጋፍ ለማግኘት የተለያዩ እንቅስቃሴዎች እያደረገች ነው። እውነት ከኛ ጋር ነው የሚሉት የኢትዮጵያ ባለስልጣናት ግን ይህ እንደማያሳስባቸው ይናገራሉ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ይህንኑ ነው ያንጸባረቁት። ግብጾች በየማዕዘኑ እየሄዱ በየሀገራቱ እየሄዱ ህዳሴ ግድብን ሁኔታ ትክክለኛ ባልሆነ መንገድ እያስረዱ እንደሆነና ከዚህም የኢትዮጵያን መገለል ትሩፋት ለማግኘት እየጣሩ መሆኑ ይታወቃል። በኢትዮጵያ በኩል ያለው ነገር ግብጾች በሄዱበት ማዕዘኑ በሙሉ መዞር አለብን የሚል ነገርም ሳይሆን ነገር ግን በኢትዮጵያ በኩል የተያዘውን እውነት አሁን ሁሉም ወገኖች እንዲረዱ የማድረጉ ነገር የተያዘ ስራ ነው የተጀመረም ስራ ነው ማለት ይቻላል። የታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ የተጣለበት ሶስተኛ ዓመት ባለፉት ቀናትም በተለያዩ ስነ ስርዓቶች ሲከበር ቆይቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች የለተረቡ ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። እዚህ ጋር ደግሞ የእናንተን አስተያየቶች በ2022059942 ነጻው የስልክ መስመር ማለት ነው የላካችኋቸውን እስኪ ጥቂቱን እንስማ። ሀሎ ቪዎች እንደምናችሁ ደህና ናችሁ ወይ? በዛሬው አርብ ፕሮግራማችሁ ስለ ኢትዮጵያ የምህረት አዋጅ አንስታችሁ በዛው ላይ ስለ የተመሳሳይ ጾታ ጋብቻን በሚመለከት አንድ ኢትዮጵያዊ ሀይሌ የሚባል አቅርባቸዋል። በእውነቱ እጅግ የሚያሳዝን ነው። እኔ በዚህ አጋጣሚ የዩጋንዳው መሪ ዮሪ ሙሴቬኒን እንደው ጀግና የላቸዋለሁኝ። ታሪክ ሲያወድሳቸው የሚኖሩ ሰው ናቸው። በእውነት ይሄ በጣም የሚያሳዝን ነው። ስለ ሰው ልጅ ወደኋላ ዞር ብለን የምናይ ከሆነ የሰውን ዘር የሚያጠፋ ነው በአንድ ሀገር ላይ አምስት ሚሊዮን ግብረ ሶዶማውያን ቢኖሩ አምስቱ ሚሊዮን ካላንዳች ዘር የሚቀሩ ናቸው። ዘራቸው የሚጠፋ የሰውን ዘር የሚያጠፋ ሁሉም ነገር እንዴት ነው? ከውጭ ቀርተን እንዴት እንችላለን? እንዲህ ያለውንም ነገር እንደ ስልጣኔ አድርገነው አፋችንም ሙሉ ልንናገር እንሞክራለን። በእውነቱ በጣም እጅግ የሚያሳዝን ነው። እንዲያው ይሄንን የኢትዮጵያ ሕዝብ ይፍረድ። ይሄንን እንድታወጡልኝ ይፈልጋለሁ ለእኛ ለአፍሪካውያኖች የሚሆን አይደለም እና እንዲህ ያለው ነገር ከሀገራችን መወገድ አለበት። መንግስት ይህንን እርምጃ በመውሰዱ እኔ በብዙ ነገር መንግስት እንቃወማለሁኝ፣ ግን በዚህ ላመሰግነው ይገባኛል እና ምስጋናም እንዲደርሰው ፈልጋለሁ። እና ቪኦዎች እባካችሁ ይሄንን ነገር እንዳው የኢትዮጵያ ህዝብ ይስማው። ይሄ ለእኛ የሚሆን አይደለም። ሰላው ቪኦች እንደምናችሁ ሰላም ናቸው። የዞትር አድማጫችሁ አለሙ ነኝ። የምደውለው ከዳላት አንድ ሰው፣ ከኢትዮጵያ ቅርባችሁ ነበረ የሰው ግንኙነት ወይም ደግሞ ጋብቻ ኢትዮጵያ ውስጥ ከፍተኛ ህግ ወጥቶለታል ሲባል ሰብቼ በጣም ደስተኛ ነኝ። ቢዎች ለመሆኑ የምታቀርቡትን ሰው በኢትዮጵያ ውስጥ እንደዚህ አይነት ነገር ይደረጋል ታምናላችሁ? እግዚአብሔር የማይወደውን ስራ ህዝብ መሀል ተገሎ የምናየው ሰው ሊያስትስተን ይገባል የኢትዮጵያ ህገ መንግስት ይሄን ህግ ስላወጣ ብቻ ደስ ብሎናል። እንዴት ወንድ ለወንድ ይጋባሉ ስታቀርቡና ስታወያዩ ሰምቼ ህሊናዬ በጣም የያዘ ነው። እግዚአብሔር የማይወደውን ነገር ማድረግ ትልቅ ኃጢአት ነው። ስለዚህ የኢትዮጵያ መንግስት ያወጣውን አጠናክሮ የሚያስቀጣ ህግ ቢወጣ እንዴት ደስ ይለኛል መሰላችሁ። እባካችሁ ብዎች እንደዚህ ሰዎችን አቅርባችሁ ጥሩ ነገር የማንማርበትን ነገር አታስሙ። እንደዚህ አይነት አስጠያፊ ነገሮችን ከመስማት እግዚአብሔር ሁሉም ሰው ልቡና ሰጡ አስተካክሎ ብዬ ነው የማስበው። የኢትዮጵያ መንግስት ይህን ንግድ ስላወጣቸው አመሰግናለሁ፣ አመሰግናለሁ። ሰላም አሉ ሰላም። አስተያየት የላካችሁልን አድማጮች በሙሉ እናመሰግናለን። ሌሎቻችሁም በአስተላለፍኑ ፕሮግራም እንዲተላለፍ በምትፈልጓቸው ጉዳዮች ሁሉ ደውሉ፣ ሐሳባችሁን አሳውቁን። ስልካችን 2022059942 የውስጥ መስመር 14 ነው። በኢሜይል አድራሻችንን ብትልኩት ይደርሰናል። ሆርን አት ቪኦኤ ኒውስ ዳትካም ነው። በ25 ና በ31 ሜትር ባንድ እንዲሁም በናይል ሳት በሚተላለፈው የረቡዕ ምሽት ፕሮግራማችን አሁን ወደ ሁለተኛው የዝግጅታችን አጋማሽ እንሻገራለን። በዩናይትድ ስቴትስ የሴቶችን የመምረጥና የመመረጥ እንዲሁም የዲሞክራሲያዊ እኩልነት እንዲሰፍን የሰሩ ታሪካዊ ተቋማት ዛሬም ሚናቸውን ለውጠውና አስፍተው ይሰራሉ። ከነዚህ ተቋማት መካከል ብሔራዊ የሴቶች ዲሞክራሲያዊ ክለብ አንዱ ነው። ትናንት ማምሻውን በዋሽንግተን ዲሲ የኢትዮጵያንና የአፍሪካን ጉዳዮች የተመለከተ ከዲሞክራሲያ ሂደቶች እስከ ሴቶች መሰረታዊ መብቶች መከበር የዳሰሰ ውይይት አካሂዷል። ሄኖክ ሰማግዜር ዝርዝሩን ለዲሞክራሲ በተግባር ዝግጅት ይዞታል። አሜሪካውያን ዲሞክራሲያቸው በጸና መሰረት ላይ እንዲቆም ከታገሉባቸው የሃይማኖት፣ የዘር፣ የጾታና መሰል የሲቪክ ማኅበራት አንዱ የሴቶች ዴሞክራሲያዊ ክለብ ወይም ዊሜንስ ናሽናል ዴሞክራቲክ ክለብ ይሉታል በእንግሊዝኛ አንዱ ተጠቃሽ ነው። በ1922 ዓ ም የተመሠረተው የማኅበረሰብ ተቋም በዋሽንግተን ዲሲ አካባቢ በሳምንት ሁለት ጊዜ በዓለም ዙሪያ የሴቶች መብት፣ የዴሞክራሲ ለውጦችና መሰል የፖሊሲ ጉዳዮችን የተመለከቱና የሚመረምሩ ውይይቶችን ያሰናዳል። ትናንት ማምሻውን በዋሽንግተን ዲሲ ይሄ የአሜሪካውያን ሴቶች የዴሞክራሲ ተቋም ደብልዩ ኤን ዲሲ ኢትዮጵያ በአፍሪካ ያላትን ከፍ ያለ ስልታዊ ጠቀሜታ የመረመረና ሀገሪቱ በዴሞክራሲ ሥርዓት ግንባታና በሰላምና መረጋጋት ረገድ ያስመዘገበችውን ውጤት የመረመረ ውይይት ተካሂዷል። በዚህ ውይይት ላይ ከተለያዩ የኢትዮጵያ የሲቪክና የትምህርት ተቋማት የተወከሉ፣ ከዓለም ባንክ፣ ከዋሽንግተን ዲሲ ከንቲባ የአፍሪካ ቢሮ ተወካዮችና ሌሎችም ተካፍለዋል። ከዚህ ቀደም በተመሳሳይ መድረኮች ታዋቂ አሜሪካውያን የህግ አውጪዎች ቀዳማዊት እመቤቶችና ታዋቂ ጋዜጠኞች በዴሞክራሲ በሴቶችና ማኅበረሰብ ዙሪያ ውይይት ያካሂዳሉ። አቶ ኦባንግ ሜቶ የጋራ እንቅስቃሴ ለአዲስቷ ኢትዮጵያ የተባለ የማኅበረሰብ ተቋም ይመራል። ከውይይቱ በኋላ ለቪኦኤ እንዲህ ብሏል። ካየር ላይ ጠፋ አለበት። አዎ፣ በድንገት እንግዲህ፣ ድንገት ነው። ቴክኒክ ነገር ይህ የቴክኒክ ብልሽት ነው። እንደተስተካ አንችልም ነው እኔ በተለይ እንደ አድማጮች የቴክኒክ ብልሽቱ እንደተስተካከለ ይሄ የተቋረጠው ፕሮግራም ይቀጥላል። ምናልባት እሱ እስከሚስተካከል ተከታዩን ፕሮግራም እናስተዋል። አዎ፣ ተከታዩ ፕሮግራም ደግሞ ኢትዮጵያውያን በአሜሪካ ያዋንተው አዘጋጁ እዚሁ አለ፣ ችግር የለም። አዲሱ ለኢትዮጵያውያን በአሜሪካ ዛሬ ምን እንዳለ ትነግረናለ። ምን እንዳለክ ንገረን እንድል አድርገህ ነበር የጻፍክልኝ። እንደሱ ብላ ታነባለች ብለህ ነው ነው አነበብኩት። የዘመኑ አማርኛ ሆኗል። ደራሲ ጸሐፊዎች ሁሉ ይሄን ነገር በጣም ይጠቀሙበታል። ጋዜጠኞች እንደምን ነክ ይላሉ። ይሄንን የነገርኩክ የሚሉ ጋዜጠኞች ሰምቻለሁ፣ እና በጣም አዝናለሁ ሊባል ባልተገባው ወደ ጥያቄዎች ልመለስ። ቆንጂት የዛሬ እንግዳ የዚህ ዩናይትድ ስቴትስ ሰሜን ካሮላይና ውስጥ የኤልዛቤት ሲቲ ዩኒቨርሲቲ የባዮሎጂ ተባበሪ ፕሮፌሰር ናቸው። ዶክተር አዩ አለም አበበ ይባላሉ። የሚያስተምሩበት ዩኒቨርሲቲ በየአመቱ ለምርጥ መምህራንና ፕሮፌሰሮች ሽልማትና እውቅና ይሰጣል። ዶክተር እዩ አለምም ከዘንድሮ ተሸላሚዎች አንዱ ናቸው። ለመሆኑ ለዚህ እውቅና እንደምን በቁ? ያከናወኗቸው የምርምር ስራዎችስ ምን ይመስላሉ? ወዘተረፈ በስፋት አዋይቻቸዋለሁ። እንደ መምህር የገጠሟቸውንም ተሞክሮችም ያወጉናል። እንግዳዬ በሰሜን ካሮላይና ባለው የዩኒቨርሲቲ ሲስተም ወይም ስርዓት በየአመቱ ስለሚከናወነው የሽልማት አሰጣጥ ሁኔታ በመግለጽ ነው የሚጀምሩት። በኖርት ካሮላይና የዩኒቨርሲቲ ሲስተም አስራ ስድስት ዩኒቨርሲቲዎች አሉ። ሽልማቱ የሚሰጣቸው አንድ በአመት ከእያንዳንዱ ዩኒቨርሲቲ ስለሆነ በአጠቃላይ አስራ ስድስት ሰዎች ይሸለማሉ በየአመቱ አሁን እርስዎ ከሚያስምሩበት ዩኒቨርሲቲ እርስዎ ብቻ ነዎት። እንኳን ደስ ያለው ለዚህ እውቅና ላለው ዶክተር እዩ ዓለም አሜን እግዜር ይስጥልኝ። ምን ምን ላደረገ ነው ይሄ ሽልማት የሚሰጠው? እስቲ ከዛ እንጀምር። እርስዎ ለዚህ እንዴት በቁ ለሌሎቹ ምሳሌ ይሆናል። ከዛ አንጻር ነው የምጠይቀውት። ይሄ ሽልማት የተጀመረው በኖርት ካሮላይና ዩኒቨርሲቲ ሲስተም ውስጥ በእያንዳንዱ ዩኒቨርሲቲ ማስተማርን ዋጋ ሰጥተው ለተማሪዎቻቸው ይጠቅማል በሚል በግላቸው ብዙ ጥረት ላደረጉና ከተመደበኛ ስራቸው ውጭ ከፍተኛ አስተዋጽኦ አድርገዋል ለሚሏቸው መለኪያው አንደኛ የተማሪዎቹ የመጨረሻ ጣፈንታ ከተመረቁ በኋላ ምን ሆኑ። እነዚህ ሰዎች በምን ሁኔታ ማስተማራቸውን ገመገሙት የሚል የተማሪ ግምገማን ይጨምራል። አብረውኝ የሚሰሩ ወይም አብረው የሚሰሩት የስራ ጓዶች የአመታዊ ግምገማ በአመት ሁለት ጊዜ መምህራን ይገመግማሉ። የእሱ ግምገማ ውጤትም ይቀርባል። በሶስተኛ ደረጃ የትምህርት ክፍል ኃላፊዎች ወይም አለቆች በየአመቱ የትምህርት አዘገጃጀቱና አካሄዱን ይገመግማሉ። በአራተኛ ደረጃ ተማሪዎች አሜሪካ ውስጥ በክፍል ገብተው በማስተማር ብቻ የሚፈለገው ለውጥ ሊመጣ እንደማይቻል ደርሰውበታል። በተለይ የኢኮኖሚ እድገቱ ደከም ያለ የአሜሪካ ክልሎች አካባቢ ያሉት ሰዎች በቤተሰብ ሊደረግ የሚላቸው የሚችለው የድጋፍ መጠን አናሳ በመሆኑ ከትምህርት ቤት የሚያገኙት ድጋፍ ከፍ ካላሉ በስተቀር ተማሪዎቹ በህይወታቸው የተሳካ ይሆናሉ የሚል ግምት የለም። ረዥም የመስፈርት አለው፣ ግን ከነዚህ ውስጥ የሌለው ነገር አንዱ የማስተማር የስራ ልምድ እዚህ ውስጥ አይገባም። ምን ነው መምህሩ በዩኒቨርስቲ ውስጥ አነስተኛ ሰባት አመት ማገልገል ይጠበቅበታል። ከዚያ ውጭ ግን ያገለገለው መጠን ለሽልማቱ በክራይቴሪያ መልክ ወይም በመመዘኛ መልክ አይቀርብም። ዘንድሮ ለምሳሌ ሀያ ሰባት አመት ያገለገለ ሰው አብሮ እንዳመለከተ ወይም አብሮ ውድድር ውስጥ እንደነበረ አውቃለሁ። እኔ በዩኒቨርሲቲ ውስጥ ያገለገልኩት ይሄ ስምንተኛ ዓመቴ ነው። የማስተማር ውድድር አይደለም ማለት ነው። ይሄ ባጭሩ አጠቃላይ ለተማሪዎቹ የህይወት ለውጥ ምን ያህል አስተዋጽኦ አድርጓል ነው የሚያዩት። ግን መመዘኛው ረዥም እና ሰፊ ነው። ስንት ነበራችሁ ከእርስዎ ጋር ከዛ ካሉበት ዩኒቨርሲቲ ለዚህ ውድድር የቀረቡ? እሱን አይነገርም። ያው ያመለከቱት ሰዎች በየትምህርት ክፍሉ ሊያቀርቡ የሚችሉት ወይም ያቀረበውን በየትምህርት ክፍሉ ያሉን ትምህርት ክፍሎች የተወሰኑ ስለሆነ ስንት ሊቀርቡ እንደሚችሉ እኔ ማስገመት ይችላለሁ እንጂ በትክክል አይታወቅም። እነዚህ ናቸው ማለት አልችልም። አዎ ግን በድምድ እኔ የማውቃቸው ሰዎች እኔን ያናገሩኝ ሀያ ሰባት አመት አንድ ሌላኛዋ ሀያ ሁለት አመት የሆኑ ልምድ የማስተማር ልምድ ያላቸው ሰዎች አቅርበው ከዚህ በፊት እንዲያውም የቀረበ ማመልከቻ ያላቸው ሰዎች ናቸው እነሱ እንዳላገኙ አውቃለሁ። መልካም እድል ነው። በሰባት አመት አገልግሎት ለዚህ መብቃት ትልቅ ነገር ነው። ዶክተር አየዋለም ከኢትዮጵያ ትምህርቶ እንደጨረሱ ወደ ቤልጂየም እንደሄዱ ከዚያም ደግሞ ተመልሰው ሌላ ዲግሪ ካገኙ በኋላ ማለት ነው ኢትዮጵያ እንዳገለገሉ ርዳር አሁን ደግሞ ወደ ውጭ ወጥተዋል። አሁን እየቆዩ ነዎት ከኢትዮጵያ በፊት ተምረው ውጪ እንደተመለሱ ሁሉ አሁን ወደ ሀገር ገብቶ ለማገልገል ለመስራት እቅድ አለ ነው? እዚሁ በምርምርና በጥናቱ ነው የሚቆዩት? በመሰረቱ እኔ ከኢትዮጵያ ውጭ የመኖር ፍላጎት አልነበረኝም። አሁን ወደኋላ ተመልሼ ላቦካው አልፈልግም እንጂ በግድ ነው ወጥቼ የቀረሁት። ወጥቼ የመኖር ፍላጎትም አልነበረኝም። ለመመለስ የተለያዩ ደብዳቤዎች ጽፌ ደመወዜ በመቆሙ ነው ውጭ እንድቀር የተገደድኩት። ኢትዮጵያ ኖሬ ያደግኩበትን አካባቢ ህይወት እየኖርኩ በባህሌ ምቹ በሆነ ሁኔታ መኖር ምችሉበት አማራጭና የምሰራበት አማራጭ ቢኖር ምን ጊዜም ቢሆን ከሀገር የተሻለ ሌላ ይኖራል የሚል እምነት የለኝም። ምርጫው እዛ ሀገር መሆኑን ያስታወቃል። ከአስር አመት ባህር ዳር አስተምረው እንደገና ተመልሰው እዛው ባህር ዳር ነው፣ ከዛ ነው እንደገና የወጡት እና ፍላጎቱ ወደዛ መሆኑን ያመለክታል። እንግዲህ ከቁጥጥር ውጭ በሆነ ምክንያት እዚህ ከሆኑ እዚህም ላለው ህብረተሰብ አገልግሎት እየሰጡ ስለሆነ መልካም ነው። እንደው ይሄ የማስተማር በእንግሊዝኛው ፓሽን የሚባለው እንደው ትልቅ ፍቅርና ፍላጎት እንዳለው በብዙ ቦታ በተለያዩ ዲፓርትመንቶች ወይም የትምህርት ክፍሎች ምርምር እያደረጉ ተማሪዎችን እንደሚረዱ አንብቤያለሁና ከምን የመጣ ነው? ቀድሞ ስንደ ወደዚህ ወደ ማስተማር ስራ ዝንባሌ የወሰዶ ምንድን ነው? በእውነቱ እኔ አስቤበት፣ እኔን የሚመራ ሰው በዚህ መንገድ ሂድ በሚል አስቤበት የመረጥኳቸው በጣም ትንሽ ነገሮች ናቸው በህይወቴ ማለት ይችላለሁ። ብዙ በሁኔታዎች አስገዳጅነት ነው ገባሁበት የምለው። ከዚህ ትንሽ ለየት የሚለው ምናልባት የማስተማር ጉዳይ ሊሆን ይችላል። ታሪኩን ብነግር ነው የሚሻለው በማለት በጣም ይቅርታ፣ በሚዲያ ብዙ ስለማውቅህ ነው አንተ የምለውና እኔ ያደግኩት አሁን ደቡብ ጎንደር የሚባለው የጎንደር ክፍለ ሀገር ይፋግ በምትባል ከተማ ነው እና በከተማዋ የመጀመሪያ ደረጃ ትምህርት ቤት የተከፈተው በአስራ ዘጠኝ ስልሳ ወይም ስልሳ አንድ ዓመተ ምህረት ነው። ከዛ በፊት ጥቂት አመት ቀደም ብሎ በልጅ እያለሁ ማለት ነው። በሶስት አመቴ አባቴ ትንሽ የፊደል የቆጠረ በመሆኑ ፊደል ገበታ ገዝቶ በሶስት አመቴ ፊደል ሊያስተምረኝ ሞከረ እና የሶስት አመት ልጅ ነኝ። አባቴ በዛ አካባቢ ትንሽ ኃይለኛ የሚባል ስም ያለው ሰው ስለሆነ ልጅ በጥንቃቄ በፍቅር በምን ሳይሆን ትንሽ በኃይል ያዝ ነው። ተስተካክሎ የሚያድግ እምነት ያለው ኢትዮጵያ የተለመደ ነው ው የፊደል ጠዋት ጠዋት ያው ፊደሉን ይጠይቀኛል ሀለ እንደዚህ እያለ ሲጠይቀኝ ከሳትኩ፣ ለእያንዳንዱ መሳት አንድ ኩርኩም ይጠብቀኝ ነበር። ስለዚህ ያለኝ አማራጭ አንድ ነው። ወይ ፊደሎቹን መማር ነው፣ አለበለዚያ ደግሞ ኩርኩሙን መማር ነው። የሚቀለው ፊደሎቹን መማር ሆኖ ነው ያገኘሁት እና በአጭር ጊዜ ውስጥ ነው ፊደሎቹን የለመድኩት። ከኩርኩም ፍራቻ አይደለም ተስፋ አለኝ ምን እንደሆነ እሱን አላቁ ልጅ ነኝ። ስለዚህ እሱ ምናልባት የአስተሳሰቤን ነገር ሻርፕ የመሆን ነገር ለውጦት ሊሆን ይችላል። ምክንያቱም ኮንሲኮንስ አለሁ ሁል ጊዜ ማለት እከፍላለሁ። በተሳሳትኩ ቁጥር እንደምከፍል ይገባኝ ነበር ያኔ አሁን የመጀመሪያ ደረጃ ትምህርት ከመምጣቱ በፊት ጋሽ ጸጋው የሚባል ተማሪዎችን ሊመለምል ለመጀመሪያ ደረጃ ትምህርት ሲመጣ አባቴ ይዞኝ ሄደ። በዛ ጊዜ አራት አካባቢ ሆናለሁ። ግን ክራይቴሪያው በቀኝ እጅ ግራ ጆሮህን መያዝ ነበር እድሜ ለማለየት። ምክንያቱም ሰባት ዓመት መስፈርቱ። አዎ ሰባት ዓመት መሆንህን ለመለየት። በጣም ትንሽ ስለሆንኩ እኔ ከዚያም በኋላ ሞክሬው ማውቅ አይመስለኝም። ጆሮን ለመያዝ አልያዝኩትም። ስለዚህ አትገባም ተብዬ ተመለስኩ እና ጨዋታ ያንቀጠልኩ። ምንም እኔ የታየ ነገር የለም። አባቴ ቀር ብሎታል። እኔ ጨዋታ ያንቀጠልኩ። ትምህርት ቤቱ ግን እነዛ የተቀበላቸው ከሰባት ዓመት በላይ የሆናቸው ልጆች የሚማሩበት ትምህርት ቤት ከእኛ ቤት አራት ወይት አምስት ክፍል ቤት ዝቅ ብሎ ያለ ቆርቆሮ ቤት ነው። ስጫወት ያው ልጆቹም ሲመጡ ስለማውቃቸው በር ላይ መጫወት ምን አልፎ አልፎ ሄድ ነበር። እዛ ሄጅ በሩ ቀዳዳ ስላለው ሳይ በየቀኑ ጋሽ ጸጋው ያስቆጥራቸዋል። ፊደል ሁለት ከፍሏቸዋል። ትንሽ የሚያውቁና ጨርሶ ምንም የማያውቁ በሚል አንድ ቀን ስመለከት ሁሉንም ክፍል ልጆቹን እየጠራ ይችን ፊደል ማናት? እች ፊደል ማናት? ሲላቸው ምንም መልስ አልሰጡም ሁሉም። እና በጣም ይማታል። ከዛ በኋላ የሚጠብቀው ዱላ ነው። እኔ አፌን በቀዳዳው ጠጋ አድርጌ ጠናት፣ ቀሏ ትዝ የሚትለኝ ፊደሏ ጠነች፣ ጠ ብዬ ፊደሏን ነግሬው ሮጬ ወደ ቤቴ ሄድኩ። ማታ ጋሽ ጸጋው መጣ። ትምህርት ቤት ረበሽክ በሚል ቅጣት ይጠብቀኛል ብዬ ስንቀጠቀጥ ምንም ሳይላመሸ፣ እንደውም ከአባቴ ጋር ቁጭ ብሎ ሲጫወት አምሽቶ ነገ ይላኩት አለ። በበነጋው ሂድ ትምህርት ቤት ተባልኩና ያው በድንጋይ ነው የምንቀመጥ። መቀመጫ ምን አልነበረውም። ትምህርት ቤት አለ፣ ትክክለኛ ትምህርት ቤት አይደለም። ሁለት ክፍል ቤት ነው፣ ድንጋይ ነው። ገባሁ። ፊደል እንደማውቅ ስለሰማ ጋሽ ጸጋው አንተ ፊደል ታውቃለህ? አለኝ። አዎ አውቃለሁ አልኩ። እኔ ያኛውን ክፍል ስለማስተምር እዚህ ቁም አለኝ፣ እና ዱላ ሰጠኝ፣ የፊደል መቁጠሪያ። ስለዚህ አስተማሪ የሆንኩት የመጀመሪያ ቀን ክፍል የገባሁበት ቀን ነው። ከዛ ነው የመነጨው። እሺ፣ ከዚያ በኋላ ከዚያ በኋላ ያለውን በቀጣዩ ኢትዮጵያ በአሜሪካ ፕሮግራምን ቀጥል። ዶክተር አዩ አለም ለአሁኑ አመሰግኖታለሁ፣ ጊዜ ይስጥልኝ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። አድማጮቻችን ቀደም ሲል ሳናስተላልፍ ሳንጨርሰው ወደ ቀረበነው በቴክኒክ ምክንያት ወደ እዛ ይሆናል የምናልፈው። የዩናይትድ ስቴትስ የሴቶችን የመምረጥና የመመረጥ እንዲሁም የዲሞክራሲያዊ እኩልነት እንዲሰፍን የሰሩ ታሪካዊ ተቋማት ዛሬ ሚናቸውን ለውጠውና አስፍተው እየሰሩ ነው። ከእነዚህ ተቋማት ውስጥ ብሔራዊ የሴቶች ዲሞክራሲያዊ ክበብ የሚባለው አንዱ ነው። ትናንት ማምሻውን ታዲያ በዚህ በዋሽንግተን የኢትዮጵያንና የአፍሪካን ጉዳዮች የተመለከተ ከዲሞክራሲያዊ ሂደቶች እስከ ሴቶች መብት መከበር የዳሰሰ ውይይት ተካሂዶ ነበር። ሄኖክ ሰማእግዜር ዝርዝሩን ለዲሞክራሲ በተግባር ያዘጋጀውን እና ቀደም ሲል ያቋረጥነውን አሁን ይቀጥላል። አሜሪካውያን ዲሞክራሲያቸው በጸና መሰረት ላይ እንዲቆም ከታገሉባቸው የሃይማኖት፣ የዘር የጾታና መሰል የሲቪክ ማኅበራት አንዱ የሴቶች ዲሞክራሲያዊ ክለብ ወይም ዊሜንስ ናሽናል ዴሞክራቲክ ክለብ ይሉታል በእንግሊዝኛ አንዱ ተጠቃሽ ነው። በ1922 ዓ ም የተመሠረተው የማኅበረሰብ ተቋም በዋሽንግተን ዲሲ አካባቢ በሳምንት ሁለት ጊዜ በዓለም ዙሪያ የሴቶች መብት የዴሞክራሲ ለውጦችና መሰል የፖሊሲ ጉዳዮችን የተመለከቱና የሚመረምሩ ውይይቶችን ያሰናዳል። ትናንት ማምሻውን በዋሽንግተን ዲሲ ይሄ የአሜሪካውያን ሴቶች የዴሞክራሲ ተቋም ደብልዩ ኤንዲሲ ኢትዮጵያ በአፍሪካ ያላትን ከፍ ያለ ስልታዊ ጠቀሜታ የመረመረና ሀገሪቱ በዴሞክራሲ ሥርዓት ግንባታና በሰላምና መረጋጋት ረገድ ያስመዘገበችውን ውጤት የመረመረ ውይይት ተካሂዷል። በዚህ ውይይት ላይ ከተለያዩ የኢትዮጵያ የሲቪክና የትምህርት ተቋማት የተወከሉ፣ ከዓለም ባንክ፣ ከዋሽንግተን ዲሲ ከንቲባ የአፍሪካ ቢሮ ተወካዮችና ሌሎችም ተካፍለዋል። ከዚህ ቀደም በተመሳሳይ መድረኮች ታዋቂ አሜሪካውያን የሕግ አውጪዎች፣ ቀዳማዊት እመቤቶችና ታዋቂ ጋዜጠኞች በዲሞክራሲ በሴቶችና ማኅበረሰብ ዙሪያ ውይይት ያካሂዳሉ። አቶ ኦባንግ ሜቶ የጋራ እንቅስቃሴ ለአዲስቷ ኢትዮጵያ የተባለ የማኅበረሰብ ተቋም ይመራል። ከውይይቱ በኋላ ለቪኦኤ እንዲህ ብሏል። ይሄ ኦርጋናይዜሽ ተቋቋመ በ1922 በዩሮፒያን ካላንደር ነው እና ስለ አሜሪካ ያሉ ያንን ጊዜ ስለ ኤሌክሽን ቦርድ ስለ አሜሪካን ሴቶቹ የሴቶቹ ለሴቶች ጉዳይ ነበር እና ያው ድርጅቱ ከተቋቋሚ እስከ ዛሬ በቃ ኳይቷል ኦልሞስት ወደ አንድ የነማቱ አመት ሊሆን ነው እና ያው ኢትዮጵያ ምን አይነት ጥቃሚነቱ ለአፍሪካም ብቻ ሳይሆን ለአሜሪካ ምን አይነት ጥቃሚነት ነው ዋናው። እናም እዚህ ጋር የመጡ እንደምታይ ሌሎቹ ሰዎች አሉ ኢትዮጵያ አሁን ለምሳሌ ትዊን ሲስትር አለ አዲስ አበባ ና ዋሽንግተን ዲሲ፣ ሜሪላንድ እና ጎንዶርስ። እና ሌሎቹ ሌሎቹ ሰዎች ዶክቶር ግታቸው አለ ከግብጽ የመጣ ሰው ሴትዋ ነበረች። እና ዋናው አላማ እሱ ነው። ኢትዮጵያ ተጠቃሚነቱ ለአፍሪካን ብቻ ሳይሆን ለአሜሪካ እና ኢትዮጵያ። ሁላችን እንደምታውቁ የአፍሪካን ዩኒየን ቤዝ ያለበት ኢትዮጵያ ውስጥ ነው። ህዝብ ብዛትን ከኢትዮጵያ በሁለተኛ ነው ከናይጄሪያ ሁለተኛ ኢትዮጵያ ነው። እና ኢትዮጵያ ደግሞ ምን አይነት ኮንትሪቢሽን ለዓለም እንደምትሰጥ ሁላችን እናውቃለን። ዋና እሱ ነው። እና ግን በእኔ በኩል የገለጽኩት የነገርኩት ምንድን ነው ኢትዮጵያ ተቃሚነቱ ለአፍሪካም በእውነት ምንም ጥያቄ የለም። እና ይህም ደግሞ ስቴብል መሆን አለበት፣ ኢትዮጵያ መረጋጋት መሆን አለበት። እና በግልጽ ሰዎቹ የነገርኩት ምንድን ነው ኢትዮጵያ ልማት እኛ በኢትዮጵያ ውኔትን ኢትዮጵያ በአገሬን በጣም ሰላም ልማትም አገሩ ለማሳደግ በጣም አስፈላጊ ሌኔ ነው እና ኢትዮጵያ ራሱ እንደ ምሳሌ ሆነ አፍሪካን ዩኒየን አዲስ አበባ መሆኑ ራሱ ደንብ በጣም የሚያኩራበት ነገር ነው እና ይሄ ነገር እንዲቀጠለበት መብት የሚከበረበት ሀገር መሆን አለበት። ስለዚህ በኢትዮጵያ የሰብአዊ መብት የሚከበርበት የተረጋጋች ሀገር ሆና መቀጠሏ ለአፍሪካም ዋስትና ነው እና ለኢትዮጵያ መረጋጋት ስለ መረጋጋት ያቀረብከው በአጠቃላይ ግን እንግዲህ ዩናይትድ ስቴትስ አሁን ራሱ የምንገኝበት ተቋም በሂደት ለውጥ የመጣ ያመጣ ተቋም ነው። የዩናይትድ ስቴትስ በርካታ የማህበረሰብ ድርጅቶች ለውጥ ለማምጣት በሀገሪቱ ውስጥ የሴቶች መብት እንዲከበር፣ የሴቶች የመምረጥ መብት እንዲከበር እንዲሁም ደግሞ የጥቁር አሜሪካውያን የአፍሪካ አሜሪካውያኖች መብት እንዲከበሩ ሁሉ ተቋማት የተጫወቱት ሚና ሰፊ ነው። አቶ ባንግ አንተም የጋራ እንቅስቃሴ ለአዲስቷ ኢትዮጵያ የሚባል የማህበረሰብ ተቋም ትመራለህና ተቋማት ለዲሞክራሲ መጎ ጎልበት፣ ለአንድ ሀገር መረጋጋትና መሻሻል እድገት ምን አይነት ሚና አላቸው? እነሱ በቃ እንዳልኩት ሴቶቹ በመሆኑ ስለ ኢትዮጵያ ሴቶቹ ጉዳይ በጣም ያስባሉ። ነኝ ሰዎቹ እኔ የአሜሪካን ዲሞክራቲክ ዊሜን ናሽናል ክለብ ስለ ሴቶቹ ጉዳይ እና ስለ ሴቶቹ ደግሞ ተጠቀስኩት። አሁን የኢትዮጵያ ሕዝብ ብዛት እኮ አምሳ አምሳ ነው። አምሳ ፐርሰንት እኮ የእኛ ሴቶች ናቸው አገር ቤት ያሉ እና የሴቶቹ ጉዳይ ነኝ የአሜሪካን ዊሜን ናሽናል ዲሞክራቲክ ክለብ የሚሉ ስለ ኢትዮጵያን ሴቶቹን እንዴት ነው በቃ እኛ ምን ይረዳ እንዴት ነው ፓርቲሲፔት ማለት ነው። እና ለነሱ ያለን ምንድን ነው? አሁን ሀገር ቤት ያሉ ሰዎች እንደ ሴቶች ጉዳይ ኢትዮጵያ እንደ አሜሪካ አይደለም። እንደ አሜሪካ እንደምሆን ደግሞ የሆነ ትንሽ ቅዳዳ መቀፈት አለበት። ፕሬሽር በመንግስት መሆን አለበት። አሁን ለምሳሌ በኤሌክሽን ብቻ ሳይሆን ሰዎቹን፣ ሴቶቹን አሁን ለምሳሌ አዲሱ ኤጌ ምንድን ነው ሼርድ ፕሮክላሜሽን የሴቶቹ ማህበር የሴቶቹ መብት ከዚህ በፊት አይቴካ ሆነ ሌላ ድርጅት ነበረ ኢትዮጵያን ሎየር አሶሲሽን ነበር የኢትዮጵያ ህግ ባለሙያ ሴቶች ማለት እና የምመራው ማነች ሚያደር ፖሎስ አገሩ የልቅክት ይታችንን እና እንደዚህ እንደዚህ አይነት ኦርጋናይዜሽኖች መቀተል ነበረበት፣ መዘጋቱ ሳይሆን መቀተል ነበረበት። ለእነሱ እየነገርን ምንድን ነው ከኢትዮጵያን ያለ አገር ቤት ያለው መንግስትን ዝም ብሎ አገሩ ኢኮኖሚ አደገዋል ኖሮ ትሻሸላል። በቃል ብቻ ሳይሆን በተግባር መሆን አለበት። ዝም ብሎ ከወሬ ብቻ ሳይሆን በተግባር ማለት ነው እና ቃልን ይቶች

በኢትዮጵያ ፓርላማ የሴቶች ተሳትፎ አሁንም ያነሰ እንደሆነ በመግለጽ ወደፊት የማኅበረሰቡ ግማሽ አካል የሆኑት ሴቶችን አቅም መገንባትና ለመሪነት ማብቃት አስፈላጊ ነው ሲል አስተያየቱን ሰጥቷል። በዚህ ጉባኤ ላይ በሃርፐርስ ኮሌጅ የምጣኔ ሀብት ፕሮፌሰሩ ጌታቸው በጋሻው በኢትዮጵያ ያለውን የምጣኔ ሀብት ሂደት የዳሰሰ ንግግር አድርገዋል። ለዓለም ባንክና ለዓለም የገንዘብ ድርጅት አይኤምኤፍ አንድ ተማጽነዋለን። ኢትዮጵያውያን ኑሯቸውን ያውቃሉ። እኛም አህዘዋለን፣ እንረዳለን። ገለልተኛ ወገኖች እያወጧቸው ነው። ይህም ይኸው ጥናት በጥናት ያረጋገጥኩት ነው። ትመለከቱታላችሁ የሚል ተስፋ አለኝ። 88.6 ከመቶ የሚሆነው ህዝብ በድህነት እየኖረ እናንተ በመንግስቱ የተፈበረከውን መረጃ ታስተጋባላችሁ። ዛሬ በጆሯችሁ የአስር ከመቶ እድገት በኢትዮጵያ አለ ስትሉን ሰማን። በሰባ ስሌት እስከሄድን የኢትዮጵያውያን የነፍስ ወከፍ ገቢ በየሰባት ዓመቱ በጥፍ ያድግ ነበረ። በዚህ ስሌት የዜጎች ገቢ በሺዎች ዶላር ባደገ ነበር። እውነቱ ግን ይህ አይደለም። የአሜሪካውያን ሴቶች የዴሞክራሲ ማኅበር ኢትዮጵያ ከአጎራባችና በዙሪያዋ ካሉ ሀገሮች ማለትም ግብፅ፣ ጅቡቲ፣ ሶማሊያ፣ ሱዳን ደቡብ ሱዳንና ኬንያ ጋር ያላትን ግንኙነት በተለይ ደግሞ ከዩናይትድ ስቴትስ ጋር ያላት የዲፕሎማሲና የምጣኔ ሀብት ትስስርን በስፋት መርምረዋል። የግብፅ የደህንነት የማጠቃለያ ዜና ነው። የግብጽ የደህንነት ባለስልጣናት በሰጡት መግለጫ ካይሮ ዩኒቨርሲቲ ደጃፍ በደረሱ ሶስት የቦምብ ፍንዳታዎች አንድ የፖሊስ ጄኔራልና አንድ ሲቪል ተገድለው ሌሎች አያሌ ባለስልጣናትን ጨምሮ አምስት ሲቪሎች መቁሰላቸው ታውቋል። ሟቹ የፖሊስ መኮንን ብሪጌዲየር ጄኔራል ታሪክ አል ሚራጅዊ ይባላሉ። የአፍሪቃና የአውሮፓ መሪዎች ብረሰልስ ውስጥ ከሚካሄደው ጉባኤያቸው ጎን በማዕከላዊ አፍሪቃ ሪፑብሊክ ቀውስ ላይም ማትኮራቸው ተነግሯል። የተባበሩት መንግስታት ዋና ጸሐፊ ባንኪሙን በዛሬው ጋዜጣዊ መግለጫቸው የጉባኤው ተሳታፊ መሪዎች ለዛች ሀገር ደህንነት ዋስትና ድጋፍ እንዲያደርጉ አሳስባለሁ ብለዋል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በየረቱ ከምሽቱ 3 እስከ አራት ሰዓት በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ላይ ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም የዛሬውን እዚህ ላይ ፈጽሟል። ነገ ሀሙስ ቀደም በሚለው በምሽቱ አንድ እስከ አንድ ተኩል ከዛም በመደበኛው ፕሮግራም በ3 እስከ አራት እንገናኛለን። አዲሱ አበበና ቆንጂት ታየነን። የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም